ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግስታቸው በአገሪቱ የመልካም አስተዳደር ይዞታ ዙሪያ ያደረገውን ዘርፈ ብዙ የጥናት ውጤት በቅርቡ ይፋ አድርጓል። ክልሎችን ጨምሮ በተለያዩ ደረጃ የሚገኙ የመንግሥት አስተዳደር ዘርፎችን አሰራርና አያያዝ አስመልክቶ በቀረበው የግምገማ ጥናት በተለይ በፍትህ ዘርፍ የታዩትን ድክመቶች የመረመረ የባለሙያ ትንታኔ የመጀመሪያ ክፍል ለምሽቱ ተቀናብሯል። ሙያዊ ትንታኔውን የሚሰጡን በዚህ በዋሽንግተን ዲሲና አካባቢው በጥብቅና ሙያ የተሰማሩት ዶክተር ፍጹም አቻሜለህ ናቸው። ዶክተር ፍጹምን ያወያየው አሉላ ከበደ ነው። ዶክተር ፍጹም አቻሜለህ የኢትዮጵያ መንግስት መልካም አስተዳደርን በተመለከተ የፖሊሲ ጥናት ምርምር ማዕከልና የፐብሊክ ሰርቪስ ይሉታል የህዝብ አገልግሎት እና የሰው ሀብት ልማት ሚኒስቴር በጋራ ያጠኑትን ጥናት መሰረት ያደረገ በጥናቱ የተገኙ መረጃዎችን ከአጠናኑ መሰረት ጀምረው አስተዋውቀዋል። በዛሬ ትኩረት የምናደርግበት በፍትህ ዘርፍ ታየ ያሏቸውን ችግሮች ይሆናል። የተለያዩ የመንግስት አካላት የመንግስት መስሪያ ቤቶች ከሚወቀሱባቸው ጉዳዮች ዋና ዋናዎቹን ነው። በራሳቸው እነኚህ የመልካም አስተዳደር ድክመት ናቸው፣ ብልሹ አሰራሮች ናቸው ሲሉ በማሳያ ያቀረቡት። እስኪ አንድምታውን እንመልከት። ይሄ አዎንታዊነት የተንጸባረቀበት የመንግስት እርምጃ ምን ስሜት ያሳድራል ምን አይነት ተስፋ ምን አይነት ውጤት ይኖረዋል ይላሉ በጣም ጥሩ እንግዲህ ኢህአዴግ መንግስት የታወቀው ራሱን በመገምገም እርስ በርሳቸው በመፋተግ ነው ብዙ ጊዜ እንደዚህ አይነት ነገር እንሰማለን ብዙ ይገመግማሉ ይፋተጋሉ ግን ይሄ ለመጀመሪያ ጊዜ ይሄንን እንደዚህ አይነቱ ነገር ለህዝቡ እንዲወጣና እንድናያደረጉበት የራሳቸው ምክንያት ይኖራቸዋል ቁም ነገሩ አሁን የተለያየ ምክንያትም ቢኖራቸው ይሄ ነገር አሁን በተለይ ኃይለማርያም ደሳለኝ የሚናገሩት በርሳቸው በቲፒኤልኤፍ እና በሌሎች የፓርቲ አባላት መካከል ያለው ፍትጊያና ስለ መልካም አስተዳደር እንደዚህ ግልጽ በሆነ መንገድ በተለየ አይነት ቋንቋ ማውራታቸው አንዳንዴ ምንድን ነው ምክንያቱ ወይንስ ምን አይነት ታሪካዊ ተመሳሳይ ነገሮች ያደረጉ እንድታስብ ያደርጋል። ለምሳሌ እንደው በጣም ካልተጋነነ በአስራ ዘጠኝ ሰማኒያ ስድስት ማርች ላይ ጎርባቸው ለሀያ ሰባተኛው የፓርቲ ኮንግረስ ያቀረበው በእንደዚህ አይነት ሁኔታ ከቀጠልን፣ ሪፎርም ካላደረግን፣ ግልጽ ካልሆነን፣ የኢኮኖሚክ ጥገና ካላደረግን ለሀገሪቱም ለፓርቲያችንም ለሁሉም አደጋ ነው ያለው አይነት ፕሬስትሮይካና ግላስኖስ አይነት ነገር። ምክንያቱም ይሄንን ቀደም ብለው ሀይለማርያም ከተናገሩ ጋር የዛሬ ወር ነው ሁለት ወር በዘር ምክንያት ሰው ይደባደባል። በቋንቋቸው ምክንያት ከቦታ ይፈናቀላሉ፣ ድብድብ አለ። በአጠቃላይ የወያኔ ያህድን አስኳሉን ሆሊ ግሬን እየተነካ ነው ያለው ባለፉት ወራቶች የምናያቸው መግለጫዎች ማለት ነው እና እነዚህ ነገሮች ምንድን ነው ከጀርባቸው ያለው ወዴት ለመሄድ ነው የሚለው እንድናስብ፣ ና ብሎም ደግሞ እንደዚህ ተነስተው እንዲሆነናል፣ እንዲህ እያደረግ ነው መንግስታችን፣ እንዲህ እያደረገ ነው ሙስና አለ አስተዳደሩ የህግ ሁኔታው የፍርድ ቤቶች ሁኔታ እንደዚህ ነው። የመሬት እኛ አዋጅ እናወጣለን እንደዚህ ሆነው እየተገበረ ነው ብለው በሚናገሩበት ና አንዳንድ ምሳሌዎችን እያወጡ በሚያወሩበት ጊዜ ይሄንን ህዝቡም ተከታትሎ የማጋለጥ ና የነሱ የራሳቸው የፓርቲ አባላትም ይሄን ነገር ከግምት ውስጥ አስገብተው እርስ በርሳቸው ብዙ የመገማገሚያ በር የከፈተ ይመስለኛል። መልካም። እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ሰማኒያ ስድስት በሩሲያ የተካሄደውን የለውጥ ሁኔታ የተመሳሰለ ሀሳብ ያሳደረቦትን ነው የገለጹልን። እስኪ በቀጥታ በዚህ የጥናት ውጤት ከተገለጡ ተጨምቀው ቀረቡ ከተባሉት ጠቅላይ ሚኒስትሩ በተገኙበት የጥናቱ አቅራቢዎች ካቀረቧቸው አንዳንዱን እናንሳ። አቶ ተካ ገብረ ኢየሱስ ጥናቱን ካካሄዱት መሥሪያ ቤቶች በአንዱ የአማርኛውን መጠቀም ነው የመረጥኩት። በህዝብ አገልግሎትና የሰው ሀብት ልማት ሚኒስቴር የመልካም አስተዳደር ጉዳዮች ዲሬክተር፣ የዳኞች አድለውን ፍርደ ገምድልነት፣ ዳኞች ሁሉን በህግ ዓይን በእኩል አያዩም፣ ከጥቅም ጋር የተያያዘ ችግር አለው ያሉበትን እናስቀድም። ዳኞች ተከሳሽና አቃቢ ህግን በእኩል አያዩም። ሁለት ነገር ነው እዚህ። አንዳንዴ ለተከሳሹ ያደሉና አቃቢ ህግ ላይ ያልሆነ ነገር ሁሉ ይፈጽማሉ። አንዳንዴ ደግሞ ጥቅም ያልሰጠ ተከሳሽ ከሆነ ከአቃው ጋር ሁለቱም ቅሬታ ነው የሚነሳው። እዚህ ላይ እንደ ሰሙት ዳኞች ራሳቸው ፍትህ እውን እንዲሆን የሚያደርጉት ዋናውን ስራ የሚሰሩት አካላት ራሳቸው ተከሳሽና ከከሳሽን በኩል አያዩም ነው ያሉት። እንግዲህ የመልካም አስተዳደር አንደኛው አንድ ሀገር መልካም አስተዳደር አለ ስንል እንግዲህ ነጻና ፍትሀዊ ፍርድ የሚሰጥ ብቃት ያለው ፍርድ ቤት ያስፈልጋል። ነጻ ሚዲያ ያስፈልጋል። ጠንካራ የህጋዎች አካላት ያስፈልጋል። መንግስት ደግሞ እንደዚህ አይነት አካላት ውስጥ ጣልቃ እንዳይገባ ያስፈልጋሉ። እና ፍርድ ቤቶቹ ያለምንም እገዳና ፍርሀት ነጻ ሆነው እንዲንቀሳቀሱ መደረግ አለበት። እንደ ሀገር ውስጥ መልካም አስተዳደር አለ ካለም ማለት ነው። በተለይ እንግዲህ የፍትህ አካላቱም ካየን ነው እና እዚህ ጋር አሁን ወይ ወደ በኋላም ታሰማኝ የሆነ ያው ካላሰማሁም፣ ግን እነዚህ ነገሮች ስልክ እየተደወለ ውሳኔዎች የሚቀየሩበት ውሳኔዎች እንደው ተጽፎ እንደ ተላክ አይነት የሚቆጠሩበት የፍርድ ስርአት ታያለ በተቃዋሚ ጎራ ያሉ ሰዎች በቅንጅት ጊዜ ከዛም በኋላ ያሉ የብዙ የፖለቲካ ጉዳዮች ያዘሉ የፍርድ ቤት ሂደቶች ጋር እነዚህ ነገሮች በግልጽ ታይተዋል፣ በግልጽ ታይተዋል። የፍርድ ቤቱ ሁሉ መሳቂያ የሆነበት ጊዜ አይደል። እና እነዚህ ነገሮች የመልካም አስተዳደር አለመኖርን የሚያሳዩ ናቸው። አሁን የእኛኑ ዜማና ከነ አዝማቹ ከነ ግጥሙ ራሱ የዚህ መንግስት ቃል አቀባዮች ወይም ትላልቅ ባለስልጣናት፣ እነሱ ያዝ ሞት ነው። ህዝቡን ጥያቄ እና እነዚህ ነገሮችን ስታይ ነው። ይሄ ነገር ምንድን ነው? ለምንድን ነው ይሄ የተደረገው? እና ምን አይነት መንገድ ሊከፍት ነው? ምን እየሆነ ነው ያለው ሀገሪቱ ወይም በእንግሊዝኛ ዋስ ጎንጎን የሚለውን ጭንቅላት ውስጥ እንዲቀር ያደርገዋል። እስኪ ሌላ ሀሳብ ደግሞ በዚሁ ጥናት ከቀረቡ በርካታ ድምጾች ውስጥ በፍትህ ስርዓቱ አካሄድና በዳኝነት ሂደት ውስጥ የሚታዩትን አስመልክቶ ከቀረቡት በእስረኛ ላይ የሚፈጸመውን በደል እንመልከት። ወደ ድርድር እንዲኬድ የተፈረደበትን እስረኛ ራሱ ወደ ሌላ የራቀ እስር ቤት እንድንወሰድ እንገደዳለን ከሚለው ሀብት ያለው ሰው እኩል አይታሰርም እስከሚለው ድረስ ይዘልቃል። ሀብት ያለው ሰው እስር ላይ ራሱ አይታሰርም፣ ከተማ ሲሰራ እየዋለ ነው የሚመለሰው። ሌሎች ክልሎችም ታይተዋል። ትግራይ ግን ማሳያ የተቀመጠው ምንድን ነው? ተፈርዶባቸው እስር ቤት ያሉ ባለሀብት ከዛ መንገድ ላይ ሲሄዱ ሰው ገጭተው ሌላ ክስ ተመሰረተባቸው። እንደተከታተሉት በትግራይ የተከሰተ የተባለው አስገራሚነቱ የጎላ ነው። ሰውየው ሌላ ወንጀል እስኪሰሩ ድረስ ነጻ ነበሩ። ምን ይላሉ በዚህ ላይ መጉላቱ? አሁን እኚህ ሰውዬ ወንጀል ባይፈጽሙ ኖሮ ይሄ አይጋለጥም ነበር። ግን ይሄ አዲስ አበባም እኔ የምማቃቸው ኬዞች አሉ። አዲስ አበባም እንግዲህ እንደዚህ አይነት ጉዳይ አለ። በትላልቅ ወንጀል ሰው ተከሶ እንደዚህ አይነት ይሄ በዚህ ሀገር አባባል ዎርክ ሪሊስ ፕሮግራም ማለት ነው። ትሄዳለህ፣ ቀን ስትሰራ ስላለ ማታ ትገባለህ። እንደዚህ አይነት ነገር በጣም አነስተኛ አነስተኛ ጥፋት ስትሰራ ለዛውም ለሁለት ቀን፣ ለሶስት ከባድ ወንጀል ሰርተህ አንተ ፍርድ ቤቱ ፍርድ ቤቱም ይሁን ማረሚያ ቤቱ ይሄን ማድረጉ ምን ያህል የፍትህ ስርዓቱ መጫወቻ እንደሆነ ነው የምታየው ማለት ነው። እና እነዚህን ነገሮች እንግዲህ ከውጪ ተቋሚ ጎራ ያለው ሲናገረ በዛ ላይ ፍርድ ቤት የለቀቃቸውን ሰዎች መልሶ የሚያስገባ አገር ውስጥ ነው የምንኖረው ማለት ነው። እነስዬን እናወራለን። ሌሎቹንም ሌሎችንም ፍርድ ቤት በነጻ የለቀቃቸውን ሰዎች መልሶ የሚያስገባ አገር ውስጥ ፍርድ ቤት የፈረደባቸውን ሰዎች እንደልባቸው ደግሞ እንዲሆን የሚያደርግ ሁኔታ አለ ማለት ነው እና ይሄ እንደው ቃልም ያንሳል ማለት ሙስና የማትለው ከዛ ከዛ በላይ የበለጠ እና የፍትህ ስርዓቱን መሳለቂያ ያደረገ ክስተት ነው። ሀገር ነው የምንኖረው። ይሄ ግን በግልጽ የሚያሳየው አንዱ አንዱን የመቆጣጠርና አንዱ የአንዱን ትዕዛዝ የማክበር ነገር ሳይሆን አንድ አካል ብቻ እንደሚያዘው የሚያሳይ ነው። ይሄንን እኛም ስንጮህ የነበረበት ሁኔታ ነው። አሁን እነሱ ግልጽ ሆነው ስለዚህ ሲያወሩ ታያለ ማለት ነው። ይህም ራሱ አንድ አስገራሚ ክስተት ነው። ቀደም ብሎ በጠቀሙት መልኩ አንድምታዎቹን ምን አይነት ተስፋ ይፈነጥቃል፣ ምን አይነት መሻሻል ሊፈጠር ይችላል የሚለውን ወደ ኋላ ላይ እንመለሳለን። ፍትህ እንዲረጋገጥ፣ በተለይ በደል የተፈጸመበት አካል ተገቢውን ፍትህ እንዲያገኝ የሚጠራው አካል ምስክር በሀሰት አስጠንቶ እስከ ማቅረብ የደረሰበትን የአቃቢያን ህግ በደል ደግሞ የተመለከተውን እንስማ። በአቃቢያን ህግ በኩል ሆን ተብሎ ተገቢውን ህግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ እንዲሁም ማስቀረት ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት፣ ምስክሮች ማስጠናት፣ በግድ ይህን መስክር ካልመሰከርክ እዚሁ ትቀርማታለህ አንተም ትታሰራለህ የሚል ማስፈራራት፣ አንደኛ የሚያሳየው ነገር በፍርድ ቤቱ ነጻ አለመሆኑ ነው። አቃቢ ህጎቹ ሹፌሮቹ፣ አቃቢ ህጎቹ ናቸው፣ አሽከርካሪዎቹ፣ አቃቢ ህጎቹ ናቸው እና ይህንን ደግሞ ስንል የነበረው ነገር ነው ፍርድ ቤቱን የሚያስከረክሩት እንደፈለገ እጁን የሚጠመዝዙት አቃቢ ሕግ ያና አቃቢ ያን ሕግ ደግሞ የመንግስት አካላት ናቸው። የአስፈጻሚ አካላት ናቸው እና በእንደዚህ አይነት ውሸት ምስክር አሁንም ድረስ እስር ቤት ያሉ ልጆች አሉ። በውሸት ምስክር ተመስክሮባቸው አሁንም ድረስ ጠበቆች በዚህ ምክንያት ዲሲፕሊን እንደሆነዋል። እንደዚህ አይነት ነገር በምትናገርበት ጊዜ የፍርድ ቤቱን ስም በማጥፋት ተብለህ ትከሰሳለህ። እንደዚህ አይነት ሁኔታ ባለበት ሰዓት ነው። አሁን እነሱ ራሳቸው መጥተው አሁን እንደዚህም እኮ ያደርግ ነበር የኛ መንግስት ማለታቸው ማለት ነው። እንደዚህ አይነት ነገር ይፈጸማል እንዳልኩ በሁለት ሺ አምስት በቅንጅት ጊዜ ተፈጽሟል። የውሸት ምስክርነት ሰዎች ሲሰጡ ታይተዋል። ባለፉት አስር አመታት በተካሄደ የፍርድ ቤት ሂደቶች ውስጥ እንደዚህ አይነት ነገር እየተከሰተ ነው። አሁንም እነሱ ተነሳ ይናገራሉ ማለት ነው። ይሄን ሁኔታ የፍትህ ስርዓቱ በራሱ ሊያሻሽል ከሚችላቸው ጥረቶች በተጨማሪ አቃቢያ ህግ የሐሰት ምስክር አለማቅረቡን በምን ማጣራት፣ በምን መንገድ ማረጋገጥ ይቻላል? በምን መንገድስ መያዝ ይቻላል? ሁኔታዎች እንዲለወጡ አጠቃላይ ከሚመጡት ለውጦች ባሻገር በቀጥታ አቃቢያን ህጉን ተጠያቂ ለማድረግ በሚሞክሩ ጥረቶች እንግዲህ አቃቢያን ህጉን ትልቁ ነገር አቃቢያን ህጉን ተጠያቂ ለማድረግ ዋነኛው ነገር የአቃቢ ህግ ጽህፈት ቤት አተርኒ ጀነራል አፍስ ለብቻው ቢሆን ከፍትህ ሚኒስትር ቢወጣና ለህግ አውጭው ተጠያቂ ቢሆን፣ ያን ደግሞ ለማድረግ ህገ መንግስቱን መቀየር ያስፈልጋል ማለት ነው። ህግ አውጭውም ደግሞ ነጻ የሆነ ራሱን የቻለ ተጠያቂነት የሚሰማው ሌሎችንም ተጠያቂ የሚያደርግ ህግ አውጭ አካል ቢኖር ነው። እንግዲህ ይሄን በአጠቃላይ ደረጃ በጀኔራል ፕሪንስፕል ብናየው ነው። ከዛ መለስ ግን ነጻ ፍርድ ቤት ቢኖር ፍርድ ቤቱ እነዚህን አቃቢያን ህጎችን እኮ ያቀረብ ከሚል ምስክርነቱ ውሸት ነው ብለው ዲሲፕሊን ሊያደርጋቸው ሊያስራቸው ገንዘብ ሊቀጣቸው ይችላል። ሁለተኛ ነገር ደግሞ ፍርድ ቤቱ ነፃ ጠበቆች እንዲጎለብቱ ለክላይንቶቻቸው እስከ መጨረሻው ድረስ እንዲታገሉ የሚያደርግ ነፃነትን እና ክብርን እና ከለላን ፍርድ ቤቱ ቢሰጥ ደግሞ እንደዚያ ነገር ይደረጋል ማለት ማለት ጠበቆችም እኮ ይሄ የመጣው ምስክር ውሸት ነው ብለው ሌሎች ምስክሮች እንዲያቀርቡ ሌሎች መረጃዎች እንዲያቀርቡ ፍርድ ቤቱ ከለላ ሊሰጣቸው ቢፈቅድላቸው የህግ አስፈጻሚ አካላትም እነዚህን ጠበቆች እንዲህ ያደረግክ ብለው ባያስፈራሯቸው፣ ባያስሯቸው፣ ባይከሷቸው እስከዛ ድረስ ይህን ማድረግ ይቻል ነበር ማለት ነው። ቀደም ብሎ በጠቆሙት ላይ የጠቅላይ አቃቢ ህግ ጽህፈት ቤት በራሱ ለብቻው ከፍትህ ስቴር ስር ወጥቶ ያለበት በምሳሌነት የሚጠቀስ አሰራር አለ። ምሳሌን የተማርኩበት ሀገር ሀንጋሪ የአቃቢ ህጉን የሚመርጠው የህግ አውጪው አካል ነው። ተጠያቂነቱም ለህግ አውጪው አካል ነው፣ ተወካዮች ምክር ቤት የስድስት አመቱ ይመረጣል። የፍትህ ሚኒስቴር ራሱን የቻለ ሚኒስቴር ነው። እነሱ ፍርድ ቤቶችን ያስተዳድራሉ፣ የፍትህ ስርአቱን ያስተዳድራሉ፣ ወህኒ ቤቶችን ያስተዳድራሉ። ዋናው አቃቢ ህግን ግን ስድስት አመት ህግ አውጭ ይመርጠዋል ማለት ነው። የፍትህ ሚኒስቴሩ ለአራት አመት ነው፣ ያው የመንግስት አካል ነው። መንግስት ሲወርድ ይወርዳል፣ አቃቢ ህጉ ግን ይቀጥላል ማለት ነው እና በእንደዚህም አይነት መንገድ ነጻ እና ገለልተኛ የሆነ የአቃቢ ህግ መፍጠር ይቻላል ማለት አንደኛው መንገድ ነው። እንግዲህ አሜሪካን አገር ግን ሁለቱም ጠቅላይ አቃቢ ህጉም የፍትህ ሚኒስቴሩም አንድ ሰው ነው። ስ ኢትዮጵያ ግን እንደ ወደፊት እንደዚህ አይነት ታሪክ ስላለን አቃቢ ህጉ በጣም ከመንግስት ጋር እንዳይጠጋ እንደዚህ አይነት ነገር ማድረግ ቢቻል ይሻል ይሆናል ካለን ታሪክ አንጻር ማለት ነው። መልካም አማራጮቹ ሰፋ ብለው ለውጥ ለማምጣት የሚያስችሉ ሁኔታዎች እንዲፈጠሩ የሚል ነው የፍትህ ስርዓቱን ማጠናከር በአጠቃላይና። የጠበቆችንም መብቶች ከለላ ጭምር መስጠትና ማስጠበቁ ወሳኝ መሆኑን ገልጠዋል ጠበቃ ሲፈለግ ራሱ የጠበቃው ብቃትና የተከራካሪነት ችሎታው መሆኑ ቀርቶ ከዳኛ ጋር ያለው ትውውቅ በዋስትና መወሰዱን የሚያረጋግጥ ማግኘታቸውን አቶ ተካ ገብረ እየሱስ በዚሁ ጥናታቸው አስረጅነት ይናገራሉ። ይህን ደግሞ እንስማ። ጥብቅና አገልግሎት ሲፈለግ ሰው ጠበቃ ሲፈልግ ጠብቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል ፕራክቲካል ዳኛ ማንን ነው የሚያውቀው ተብሎ ነው ብዙ ጥያቄ ማስከተል የሚፈልግ አይመስለኝም አዎ በጣም ያው ዳኛ ማንን ያውቃል የሚለው ነገር አንደኛ እንግዲህ ከዳኛው ጋር ያለው ግንኙነት ከጀርባው ሌላ ነገር ያዘለ እንዳለ ነው ማለት አብረው ትምህርት ቤት በመማር ወይም አብረው አንድ ሰፈር በመኖር ሳይሆን ከሙስና ጋር የተያዘ ነገር ሊሆን ይችላል ማለት ነው ይሄ ራሱ አንዱ የመልካም አስተዳደር እጦትን ያሳያል ማለት ነው ሌላው ነገር አሁን ያልጠቀሰው እኔ እስከማውቀው ድረስ ጠበቃው ምን ያህል የፖለቲካ ግንኙነት አለው የሚለው አንደኛው መስፈርት ይመስለኛል። ብዙ ትላልቅ ኬዞች ጋር ያየናቸው ጠበቆችን በሚመለከት ማለት ነው። እና ይሄ ራሱ የሚያሳየው ፍትህ ስርዓቱ አንድን ሰው ሴቱ በሚቀርብበት ጊዜ ብቃት ያለው ጠበቃ ያንን ሰው ነፃ እንዲያወጣ ወይም መብቱን እንዲያስከብርለት የሚገፋፋ ሳይሆን አቅመቢስ ግን የፖለቲካም ሆነ ግላዊ ፐርሰናል ግንኙነት ያለው ሰው ነው ማለት ነው። ፍርድ ቤት እንዲቀርብ የሚገፋፋው ስርዓቱ አሁን ያለ ስርዓት ማለት ነው። ይሄ እንግዲህ የሚያሳየው ምን ያህል ደካማ የፍትህ ስርዓት እንዳለ ና እንደምናውቀው ፍርድ ቤቶቹ ውስጥ የተሾሙት ዳኞች እና አቃቢያን ሕግ የመጡባቸው የትምህርት ቤቶች ከሲቪል ሰርቪስ ኮሌጅ ነው በብዛት እንደሰማ ነው የሚመጡት እና እርስ በርስ የመጠቃቀም ና እርስ በርስ የመደጋገፍ ግን የፍትህ ስርዓቱን ገፍትሮ የመጣል ሁኔታ ነው ያለው። ምክንያቱም በእንደዚህ አይነት ሁኔታ እንደ የተከሰሰ ሰው መብት በትክክል አይከበርም። ዳኛም በማወቅ ብቻ ጠበቃ ይዘው የሚሄድ ከሆነ ማለት ነው። በከፍተኛ አመራሮች ጣልቃ ገብነት ፍርድ ቤቶች ገለልተኛና ራሳቸውን የቻለ መሆን የሚጠበቅባቸውን ኃላፊነትም በአግባቡ የማስፈጸም ብቃት ሊያጓደል እንደሚችል ይታወቃል። በዚህ ጥናት ግን በከፍተኛ ስልጣን ላይ ያሉ ሰዎች በፍርድ ቤቶችና በዳኞች ስራ ጣልቃ ገብ የሚሆንበትን ሁኔታ መመልከቱን ይናገራል። ሌላው ከፍተኛ አመራር ጣልቃ ገብነት ነው። ይሄን ፋይል ዝጋ፣ ምርመራም ከተጀመረ አቁም እንባላለን የሚል ራሳቸው ባለሙያዎቹ የሚያነሱት ነው። እንገደዳለን፣ በቃ ይሄን ካላቆም ኢቭን ጥቃት የደረሰባቸው ባለሙያዎቹም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል። ይሄ ነገር እንግዲህ ቅድም እንዳልኩት ቀድሞ የነበረ ነው። ትዝ ይል እንደሆነ በትንጀት ጊዜ በተከሰሱ ሰዎች ላይ የተፈረደው ፍርድ የሚያሳየውም ያንን ነው። ዳኞቹ ቀጠሮ ይቀጥሩና ለመወሰን ይቸገራሉ። ከዛ መሀል ላይ አቋርጠው ቢሮ የገቡና እንደገና በደንብ ያላሰቡበትን ተጽፎ የተሰጣቸው የሚመስል ውሳኔ ሲያነቡት አያለ እና፣ ይሄ ግልጽ ነው። ይሄ አዲስ ነገር አይደለም። ባለፉት አስራ ስንት ዓመታት የሚካሄድ ነው። በሕይወትም ያሉ በሕይወትም የሌሉ ሰዎች ያደረጉት ተጽዕኖ ነው። አሁን ቁም ነገሩ እንግዲህ ይሄንን እኛ ስንል የነበረውን ነገር እራሳቸው የዚህ ስርዓት አካላት የፍርድ ቤት ፍርድ ቤቱን አስተዳድሩልኝ ብሎ የሾማቸው አካላት ራሳቸው መናገር ጀመሩ ማለት ነው። የሚያሳየው አንደኛ እነሱም ራሳቸው የዚህ አካላት ምን ያህል እየተጎዱ እርስ በርሳቸው ማለት ነው እና እነዚህ ነገሮች በግልጽ መውጣታቸው በእንደዚህ አይነት ሁኔታ ላይ ያሉ የራሳቸውን ባለስልጣኖች ቢሆን በዚህ ጉዳይ ላይ ተነሳስተው በራሳቸው የሚወስዱት አክሽን ይኖራሉ ብዬ ነው የምገመጠው። ከዛ ውጭ ግን ለእኛ አሁን ይሄን ነገር እንድንሰማው መደረጉ ራሱ ሌላ አይነት ነገር ከጀርባ እንዳለ ያሳየናል በአጠቃላይ ይሄ የሚያሳየው የፍትህ ስርአቱ ምን ያህል ፍጹም ለአንድ ሀገር ውስጥ ምን አይነት አስተዳደር እንዳለ ወይም ፍጹማዊ የሆነ መንግስት እንዳለ ብሎም ደግሞ የመልካም አስተዳደር እንደሌለ የሚያሳይ ምሳሌ ነው በቃ ከዚህ የበለጠ ነገር ማሳየት የሚቻል አይመስለኛል እንደው ለማጠቃለል ያህል እነዚህ ነገሮች እንግዲህ እነሱ የነገሩ ያሳዩን ነገሮች ናቸው። ከዚህም መለስ ብዙ የተከራከሩባቸው፣ የተወያዩባቸው ነገሮች ይኖራሉ። ግን ይሄ ለእኛ ራሱ የምንናገረውን ነገር እንዳረጋገጠልን ኢትዮጵያ ውስጥ ምንም አይነት ነጻ ፍርድ ቤት እንደሌለም ሙሰኝነት ምን ያህል እንደተንሰራፋና እላይ ድረስ አንቆ ስርዓቱን ለመጣል ደረጃ እንደደረሰ በዚህ ጉዳይ ላይም ደግሞ ትላልቅ ባለስልጣኖች ሁሉ እንደተዘፈቁ የሚያሳይ ነገር ነው። አሁን እኔ እንዳየሁት የዚህ ሪፖርት ቁም ነገሩ እና ይሄ ጉዳይ እነሱንም ራሳቸውን አደጋ ላይ እንደጣላቸው ያሳየ ነገር ነው። መልካም አስተዳደር ከፍትህ ስርዓቱ ውጪ በሌሎች የስራ ዘርፎች ውስጥ የተንጸባረቀባቸው ችግሮችም ተነስተዋል። የፖሊሲ ጥናት ምርምር ማዕከልና የህዝብ አገልግሎትና የሰው ኃይል ልማት ሚኒስቴር በጋራ ያጠኑትን ጥናት ተንተርሰው በተለይ በፍትህ አሰራሩ ላይ እና ነጻነት ላይ ለተነሱት ችግሮች ዶክተር ፍጹም አቻምየለህ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በሌላ ሰፋ ያለ ውይይት ከሌሎች ባለሙያዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።